ሰው የሌለበት ቦታ ብለው ነው የመጣ ነው። ስንመጣ እኛ ራሳችን ግራ ተጋብተናል። ሰው በአገሩ እንደት እንደዚህ ይሆናል? በቃ እኛ መንግስት ከሌለ የላችሁም የምንባልና በቃ አንድኛ ጭቁርታችን ነው። ልጆች አሁን እንዳያቧቸው እኔ ልጅ ነው። እንደገና ደግሞ ሶስት ልጆች ቤት አሉ። እኛ ስንገባ ጫካና ድንጋይ ነበር አካባቢው። ዳገታማ ነው። ዳገቱን በዚህ ህዝብ ጉልበት ዳገቱ ተፈንቅሎ መንገድ ሲለማ ማለት ነው አልሙተ ብለ ውሃ ከፔፕሲ ሰፈር ስናመጣ በድሃው ገንዘብ ቀን ስራ እየሰራን ሻይ ቤት ነው የምሰራው እኔ በየ መንገድ በየ ሀብታም ጥግ ተጠግቼ ሻይ ቤት ሰርቼ ነው ቦታውን የገ በነፋስ ስልክ ላፍቶ ክፍለ ከተማ ልዩ ስሙ ማንጎ ጨፌ በሚባል አካባቢ ሰሞኑን ቤታቸው ከፈረሰባቸው ተፈናቃዮች መካከል ናቸው። የሰማቸዋቸው ዝርዝሩ በዕለቱ አብይ ርዕስ ይቀርባል። አድማጮች የከተማውን ባለስልጣናት ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በርካታ እስረኞች በይቅርታና በምህረት እየተለቀቁ ባለበት በአሁኑ ወቅት በተመሳሳይ መዝገብ የተከሰሱ እስረኞች ግን አሁንም ድረስ ጨለማ ቤት ውስጥ ተዘግቶባቸው ይገኛሉ ሲሉ ቤተሰቦቻቸው ለአሜሪካ ድምፅ ተናግረዋል። የዚህንም ዝርዝር ይዘናል በዜና መጽሔት ክፍለ ጊዜ ይቀርባል። አርዕስተ ዜናው ደግሞ ቀደም ሲል አሉላ ካነበበው በተጨማሪ ፕሬዚዳንት ዶናልድ ትራምፕ ከሰሜን ኮሪያው መሪ ኪም ጆን ኡን ጋራ ሊያደርጉ ያቀዱትን ውይይት ሰረዙት፣ ኤርትራ ዛሬ ነፃ የወጣችበት 27ኛ ዓመቷን አከበረች፣ የሚሉና ሌሎች ይገኝበታል። ግርማ አዲሱ ጤና ስጥል እንደምናመሻችሁ፣ ክቡራትና ክቡራን አድማጮቻችን፣ ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሐሙስ ግንቦት 16 2010 ዓ ም ስርጭታችን ጋር አስተናጋጆች አሉላ ከበደና አዲሱ አበበ፣ የፕሮግራሙ አቀናባሪ ብርሃን ኃይሉና የስርጭት መሀንዲሱም አብሮን እስከ ምሽቱ አራት ሰዓት ይቆያል። በቅድሚያ የዕለቱን ዜና እናሰማ። የኢትዮጵያ መገናኛ ብዙሀን በዘገቡት መሠረት የኦሮማያ ክልላዊ መንግስት ዛሬ ግንቦት 16 7611 የህግ ታራሚዎችን በይቅርታ ፈቷል። 7183ቱ ሴቶች፣ ቀሪዎቹ 428 ደግሞ ወንዶች መሆናቸው ታውቋል። ለህግ ታራሚዎቹ ይቅርታ ያደረጉት ርዕሰ መስተዳድሩ አቶ ለማ መገርሳ የፖለቲካ ምህዳሩን ለማስፋት በተያዘው ጥረት መሰረት ይህ ይቀጥላል ብለዋል። መስተዳድሩ ባለፈው መስከረም ወር 2010 6655 እስረኞችን መፍታቱም ታውቋል። በታህሳስ ወር 2009 ደግሞ 6430 የህግ ታራሚዎች በይቅርታ መለቃቸው አይዘነጋም። በሌላ በኩል ደግሞ የትግራይ ክልላዊ መንግስት ከሁለት ሺህ በላይ እስረኞችን በይቅርታ ለመልቀቅ እንደወሰነ የክልሉ የህዝብ ግንኙነት አቶ ረዲ ሀለፎም ለቪኦኤ ገልጠዋል። አቶ ረዳ እስረኞቹን መፍታት በየአመቱ ግንቦት ሀያ የሚፈጸም ነው ብለው 54 ሴቶች የሚገኙባቸው 2200 የህግ ታራሚዎች ባሳዩት መልካም ጠባይ እንዲፈቱ ተወስኗል ሲል አለም ፍስሀ ከመቀሌ ባስተላለፈው ዘገባ ጠቅሷል። ቀደም ሲል እንደገለጽነው ዛሬ ኤርትራ ሀያ ሰባተኛ የነጻነት በዓሏን አክብራለች። ዘገባ እየጠበቅን ነው፣ እንደደረሰን እናቀርባለን። ይሁንና የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማይክ ፖምፒዮ የመልካም ምኞት መግለጫ መልእክት አስተላልፈዋል። በዩናይትድ ስቴትስ መንግስትና ህዝብ ስም የኤርትራ ህዝብ ዛሬ ለሚያከብረው ሀያ ሰባተኛ የነጻነት ቀን መልካም ምኞቴን እገልጣለሁ ያሉት ውጭ ጉዳይ ሚኒስትር ፖምፒዮ የጋራ እስቴቶቻችንም ሁለቱን ህዝቦች ይበልጥ እንደሚያቀራርቧቸው ተስፋ አደርጋለሁ ሲሉ መልእክታቸውን አጠናቀዋል። በተለያዩ የምስራቅ አፍሪቃ አካባቢዎች ሰሞኑን እየጣለ ያለው ከባድ ዝናም ብዙ ህይወት ማጥፋቱና በመቶ ሺዎች የሚቆጠር ሰውን ማፈናቀሉ እየተነገረ ነው። በከበደው ዶፍ በብዛት እየተጎዱ ያሉት ኬንያ፣ ሶማሊያና ሩዋንዳ መሆናቸውም ታውቋል። የአሁኖቹ የጎርፍ መጥለቅለቅ አደጋዎች እየደረሱ ያሉት አካባቢው ሚሊዮኖችን ለረሃብና ለበሽታ ዳርጎ ሲያስፈራ ከነበረው ካለፈው ዓመት የበረታ ድርቅ ለማገገም እየጣረ ባለበት ወቅት ነው። ራየል አምቧር ከናይሮቢ ዘግቧል። ሰሎሞን አባቴ ያቀርበዋል። ኬንያ፣ ሩዋንዳ እና ሶማሊያ ውስጥ በጎርፍ ምክንያት የሞተው ሰው ቁጥር ከአራት መቶ በልጧል። ሩዋንዳ ውስጥ ብቻ ባለፉት አራት ወራት ከሁለት መቶ ሰው በላይ መሞቱን የሀገሪቱ የአደጋ አያያዝ ሚኒስቴር አስታውቋል። ከሞቱት መካከል 18ቱ ላይ ጉዳት የደረሰው በዚህ ወር ውስጥ በተፈጠሩ የመሬት መንሸራተት አደጋዎች ምክንያት ነው። ሶማሊያ ውስጥ ጁባና ሸበሌ ወንዞች ገደፎቻቸውን እያለፉ የሚፈሱባቸውን አካባቢዎች አጥለቅልቀዋል። ሁኔታው ሰውን ለበሽታና ለረሃብ ያጋለጠው መሆኑን የመንግስታቱ ድርጅት የሰብዓዊ ጉዳዮች ማስተባበሪያ ቢሮ የሶማሊያ ኃላፊ ገልጸዋል። በጎርፍ ምክንያት ብዙ ሰው እየሞተብን ነው። አሁን ወደ 220 ሺህ ሰው የተፈናቀለ ሲሆን ውሃው እስኪመለስና ሁኔታው እስኪረጋጋ የተፈናቀለው ሰው ሰብአዊ እርዳታ ያስፈልገዋል። ጎርፉ የሚወርደው ወደ ህንድ ውቅያኖስ በመሆኑ ሙላቱ ወደ ባህር ጠረፍ አካባቢዎች እየዘለቀ ሲሄድ የሚፈናቀለው ሰው ቁጥርም እየጨመረ ይሄዳል ብለን እናስባለን። ሳይክሎን ሳጋር የሚል ስያሜ የተሰጠው የውቅያኖስ ማዕበል ባለፈው ሳምንት መጨረሻና በዚህ ሳምንት መጀመሪያ አካባቢ ሶማሊያን ሲመታ ቢያንስ 13 ሰው ሞቷል። የአሁኑ ማዕበል የመታቸው የፑንትላንድ የሶማሊላንድና የጅቡቲ አካባቢዎች ባለፉት ሦስት ዓመታትም እጅግ የበረታ ድርቅ የዋለባቸው እንደነበሩ ብሬዲ አስታውሰው በዚህም ምክንያት እንዲህ ዓይነቱን ጉዳት የመቋቋም አቅም እጅግ የተዳከመ መሆኑን ገልጸዋል። የኬንያ ቀይ መስቀል ማኅበር ባወጣው ሪፖርት ደግሞ በዶፉ ምክንያት ቢያንስ የሁለት መቶ ሰው ሕይወት እዚያው ኬንያ ውስጥ መጥፋቱን አመልክቷል። ከከባዶቹ ጉዳቶች አንዱ የሆነው 48 ሰው የሞተበት አደጋ የደረሰው ናይሮቢ አቅራቢያ የሚገኝ ግድብ በቅርቡ በመሰበሩ ምክንያት መሆኑ ተዘግቧል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ በመጪው ሰኔ አምስት ቀን ሲንጋፖር ውስጥ ከሰሜን ኮሪያ መሪ ኪም ጆንግ ኡን ጋር ሊያደርጉ የታቀደውን ውይይት ሰረዙት። ይህንንም ለሰሜን ኮሪያው መሪ በላኩት ደብዳቤ መግለጻቸው ታውቋል። ትራምፕ ለፕሬዝዳንት ኪም ከዋይት ሀውስ በተላከ ደብዳቤያቸው ከእርስዎ ጋር ለመገናኘትና ለመዋየት በጣም እንፈልግ ነበር ሲሉ ይጀምሩና በመቀጠል ሆኖም በቅርቡ ባሰራጩት ግልጥ የጥላቻና አናዳጅ መልእክቶ ምክንያት ይህን ለረጅም ጊዜ ያቀርኑን ውይይት ለማካሄድ ወቅቱ አሁን አይደለም፣ አዝናለሁ ብለዋል። ፕሬዚዳንት ትራምፕን ያስቆጣቸው የመጨረሻው ከሰሜን ኮሪያ ምክትል የውጭ ጉዳይ ሚኒስትሯ ቾ ሶንሆይ ዛሬ ጠዋት የዩናይትድ ስቴትሱ ምክትል ፕሬዚዳንት ማይክ ፔንስን የፖለቲካ ደደብ ብለው በመሳደባቸው መሆኑም ተገልጧል። የዋይት ሐውስ ባለሥልጣናት በሰጡት መግለጫ ሰሜን ኮሪያውያን ፈቃደኛነታቸው ካለና አሁን የተያያዙትን ስድብና ኃይለ ቃል ካቆሙ ወደ ድርድሩ የመግቢያ በር ሁሌም ክፍት ነው ብለዋል። ፓኪስታን ውስጥ የሚገኙ እስላማዊ አክራሪዎች አናሳ ቁጥር ባላቸው ስደተኞች የአህማዲ ማህበረሰብ ይዞታ የሆነን አንድ የአምልኮ ስፍራና አቅራቢያው የሚገኙ መኖሪያ ሰፈሮችን ማውደማቸው ተገለጠ። አንድ የአህማዲን ማህበረሰብ ቃል አቀባይ ትናንት ማምሻውን ባስተላለፈው ቃል ይህን ወደ ስድስት መቶ ያህል ወንበዴዎች ተሳታፊዎች የሆኑበትንና በምስራቃዊቱ የሲልኮት ከተማ የደረሰውን ጥቃት አውግዞ ውድመት የደረሰበት የአምልኮ ስፍራ የመቶ ዓመት ዕድሜ ያለው እንደሆነም አመልክቷል። የጥቃቱን አፈጻጽም የሚያሳይ በተንቀሳቃሽ እጅ ስልክ የተቀረጸ ምስልም ይፋ መደረጉ ታውቋል። የወደሙት ህንፃዎች ከታሪካዊነታቸው በስተቀር ድርጊቱ በተፈጸመበት ወቅት ባዶ ስለነበሩ በሰው ህይወት ላይ የደረሰ ጉዳት ግን እንደሌለም ቃላ አቀባዩ ለአሜሪካ ድምጽ ገልጠዋል። በመጨረሻም እንደ አውሮፓ አቆጣጠር በ2014 በበረራ ላይ እንዳለ ዩክሬን አየር ክልል እንደገባ የደረሰበት የጠፋው የማሌዥያው ኤምኤች 17 ጄት አውሮፕላን በሩሲያ ወታደራዊ ብርጌድ ሚሳይል መመታቱን አንድ ዓለም አቀፍ የምርመራ ቡድን አስታውቋል። ዊልበርት ፖልሲን የተባለው የኔዘርላንድስ ብሔራዊ ፖሊስ የመጀመሪያውን ምርመራ ውጤት ይፋ ያደረገው ባንኪን ኔደርላንድስ ውስጥ ባካሄደው ስብሰባ እንደሆነም ታውቋል ሩሲያ በተደጋጋሚ በሰጠችው ማስተባበያ ግን በዚህ ጥቃት ላይ እጇ እንደሌለበት አበክራ አስታውቃለች ከአንድ ተንቀሳቃሽ ላውንቸር ላይ የተተኮሰ ሚሳይል ግን እንደ አውሮፓ አቆጣጠር በሐምሌ 2014 የማሌዥያውን ቦይንግ 777 ጄት የመታው አፍቃሬ ሩሲያ ተገንጣዎች በሚቆጣጠሩት በዩክራይን የአየር ክልል ውስጥ ነው የማሌዥያው አውሮፕላን ከአምስተርዳም ወደ ኳላላምፑር ማሌዥያ ሲያመራ ነበር። ብዙዎቹ የኔዘርላንድስ ዜጎች የሆኑበት 298 መንገደኞችን እንደያዘ በተተኮሰበት ሚሳይል አየር ላይ እንዳለ የጋየው። አድማጮች፣ ዜናው አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዲሱ አበበነን በዓለም ዜና የጀመረው መደበኛ ፕሮግራማችን በ19ና በ25 ሜትር ባንዶች አጭር ሞገድ እንዲሁም በናይን ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች አሁን ወደ ቀዳሚው አብይ ርዕስ። በንፋስ ስልክ ላፍቶ ከተማ ልዩ ስሙ ማንጎ ጨፌ በሚባል አካባቢ ሰሞኑን ከሁለት ሺህ በላይ ቤቶች በኃይል መፍረሳቸውን መላው የኢትዮጵያ አንድነት ድርጅት መያድ አስታወቀ። ቤታቸው የፈረሰባቸው ነዋሪዎች በተፈጸመው ተደጋጋሚ ድርጊት መማረራቸውንም ገልጧል። በአካባቢው አስተዳደር ክህደት እንደተፈጸመባቸውም ይናገራሉ ይላል ዘገባው። ከአዲስ አበባ አምስተርዳም ሆነ ከአካባቢው አስተዳደርም ሆነ ከአካባቢ ባለስልጣናት ምላሽ ለማግኘት ያደረግነው ጥረት ዛሬም አልተሳካም። እነሆ ዘገባውን ከመለስካቸው አምሃ የመላው ኢትዮጵያ አንድነት ድርጅት መኢአድ ከአካባቢው በደል ደርሶብናል ከሚሉ ሰዎች ጋር በመሆን በጠራው ጋዜጣዊ መግለጫ ተፈጽሟል ያለውን ድርጊት በጽኑ አውግዟል። በነፋስ ስልክ ላፍቶ ክፍለ ከተማ ሐና ማርያም በተለምዶ አጠራሩ ማንጎ ጨፌ በተባለው ስፍራ ብቻ 2500 የሚሆኑ ቤቶች በኃይል እንዲፈርሱ መደረጋቸውን አስታውቋል። መኢአድ ይህ ስፍራ በምትኩ ከአስር ለማይበልጡ ባለ ሀብቶች እየተሰጠ ነው ብሏል። መያድ ይህን ድርጊት እንዲቆምም ጠይቋል። በአካባቢው ከአስር ዓመት በላይ እንደቆዩና ቤታቸው በተደጋጋሚ እንደፈረሰባቸው በመያድ ጽህፈት ቤት በተሰጠው ጋዜጣዊ መግለጫ ላይ የተገኙ አያሌ ነዋሪዎች ይናገራሉ። ከእነዚህ መካከል ሼህ አብደላ የተባሉ ሰው መጀመሪያ ቦታውን ከገበሬ ገዛን ይላሉ። ገበሬ ገዛን ሰራን ከዛ በኋላ ሰነድ አስገቡ ተብሎን ለአራተኛ ጊዜ አስገብቻለሁ እኔ ራሴ፣ ማለት ሁሉም አስገብቷል። ሰነድ አስገቡ በቀን እናንተ ህጋዊ ናችሁ አልሙ መሰረተ ድንጋይ ተጥሎልን ዘመናዊ የፖሊስ ኮሚኒቲ ስሩ ተባልነ መንገድ ስሩ ተባልነ መንገድ ሰራን። ውሃ ቦኖ ከሪቀት ነው ያመጣ ነው ያን ቦኖ አምጥተን ሰፈር ካደረስነ በኋላ አሁን እኛን ካፈረሱ በኋላ ገበሬ ነው ግላ ማብራታችንን ሰባብሮ ሰባብሮ አሁን በአይን የሚታይ ነው ፖሉን ሁሉ ቆራርጦ ጢሉ ነው ያለው እና ይህንን ሁሉ ካለማን በኋላ ነው መጥቶ እንደገና ህገወጥ ብሎ የሚሉን ደግሞ ወረራችሁ ነው የሚሉን። አልወረርንም ገዝተናል እንጂ ሰሞኑን የተፈጸመውን ደግሞ ሼህ አብደላ እንዲህ ይገልጹታል። ከሁለት ዓመት በኋላ ደግሞ ምናልባት አሁን ሰላም ይገኛል ብለን ሲንሰራ ቆሞ እያዩን ነው። ተደብቀን አይደለም የስራ ነው ተያዩን ቆይቶ አሁን ደርሶ ደግሞ አንድ እንጨት የገዛናት በመቶ 20 ብር ነው አንዷን እንጨት አሁን እንጨቶንም ንብረቶንም እንዳያወጡ ሰባብሮት ብቻ በላዩ ላይ አፈር አምጥቶ እየደፋበት። አራስ ገና ወልዳ እንደገባች ከህፃኗን አውጥቶ ውጭ አስቀምጦ ነው ቤቷን ያፈርሰው። ሌላው የአካባቢው ነዋሪ አቶ ጸጋይ የታደሰ በክፍለ ከተማው አመራር አባላት ክህደት ተፈጽሞብናል ባይ ናቸው። ክደውናል። ምድነ የካዱን ሰነድ አስገቡ ተባል የገዛንበትን ሰነድ ወረዳው አስገባን። ይሄ ሰነድ ያስገባችው ሰዎች እያንዳንዳቸው በባልም ይሁን በሚስት ኮንዶሚኒየም ብትገኙ ስማቸው ቢገኝ በእስራትም በገንዘብ ትቀጣላቸው ተብለን ከኮንዶሚኒየም ብራችን አውጥተናል። ኮንዶሚኒየም ምጣ ማግኘት አንችልም፣ መሬትም ማግኘት አንችልም። እኛ ድሆች ስለሆነን ነው እዚያ የገዛ ነው እንጂ፣ መሬት በምሪት የለም። በአገር ውስጥ እንደሚታወቀው በአዲስ አበባ ከተማ ወይም በማህበር አደር አይተው እንድናገኝ አልሆነም። በግዢ አቅም የለንም ዜጎች ነን። የሊዝ አዋጁ 2004 ዳር 17 የወጣው ነጋሪት ጋዜጣ የሚለው ማንኛውም ሕገ ወጥ ቦታ መኖሪያ ኤሪያ ሆኑ ከተገኘ በተከታታይ አራት አመታት ህጋዊ ይሆናል። የፕላን ተቃርኖት አለው። በሰባት የሰራ ቀናት ማስጠንቀቂያ ተሰጥቶ ግለሰቡ እንዲያነሳ ይደረጋል። ግለሰቡ ታላነሳ የሚመለከተው የቀበሌ መስተዳደር የወረዳ መስተዳደር አካላት አንስቶ ላነሳው ንብረት ግምት ግለሰቡን ይጠይቃል ይላል። የእኛ መኖሪያ ኤራያ ነው። የሰፈሯን ካርታ ለብቻዋ አምጥተው ፖሊስ ኮሚኒቲ ጽህፈት ቤት ላይ ለጥፈው መኖሪያ ነው ብለው አሳምነውናል። ሕዝቡን ስንት ጊዜ ነው የሚክዱት? እልል እያስባሉ እዚያ ምርጫ ሰዓት ሲደርስ ነው ይህንን የሚያደርጉ። እነዚህ ነዋሪዎች ከአንድ ዓመት በፊት ለአዲስ አበባ ከተማ ምክር ቤት ባቀረቡት አቤቱታ የተሰጣቸው መልስ የተፈጸመባቸውን በደል ያወቀና ማረሚያ እርምጃ እንዲወሰድም መንገድ ያመላከተ ነው በሚል በዶክተር ታወር ገብረ መድን የአዲስ አበባ ከተማ ምክር ቤት አፈጉባኤ ፊርማ የወጣ ደብዳቤ እንደ ማስረጃ ያቀርባሉ። ይህ ደብዳቤ በነፋስ ስልክ ላፍቶ ክፍለ ከተማ የወረዳ አንድና አስራ አንድ ነዋሪዎች ያቀረቡት አቤቱታ መሆኑን ይናገራል። ነዋሪዎቹ ባቀረቡት አቤቱታ ያፈሩት ቤትና ንብረት ሕገ ወጥ ናችሁ በሚል ያለ ማስጠንቀቂያ በወረዳው አስተዳደር እንደወደመባቸው በማብራራት ለወደመባቸው ንብረት መንግሥት ካሳ እንዲከፍላቸውና የቤት መስሪያ ምትክ ቦታም እንዲሰጣቸው ጠይቀዋል በማለት ያስታውሳል። በአፈ ጉባኤ ፊርማ ወጪ የተደረገው ይህ ደብዳቤ አክሎ ጉዳዩን በተደራጀ መልክ እንዳጠራው ይዘረዝራል። በመጨረሻም የውሳኔ ሐሳብ አቅርቧል። ከክፍለ ከተማ እስከ ወረዳ ተወርዶ በተሰበሰበው መረጃ ነዋሪዎችን ሕግ ወጥ ናችሁ ብሎ በአንድ መድረክ ሰብስቦ ከመንገር ባለፈ ቦታውን መንግሥት እንደሚፈልገውና ሕግን ማስከበር ስላለበት እርምጃ እንደሚወሰድ ስለሆነም ንብረታቸው እንዲያነሱ ጊዜና ማስጠንቀቂያ በመስጠት ጭምር በግልጽ ለእያንዳንዳቸው ያሳወቀበት ሁኔታ እንደሌለ መገንዘብ ተችሏል። ይላል የአፈጉባኤው ደብዳቤ አክሎም ከዚህ በላይ ነዋሪዎቹን ንብረታቸውን እንዲያነሱ የተሰጣቸው ማስጠንቀቂያ ለመኖሩ ማስረጃ ሊቀርብ አልቻለም። ይህ ባልሆነበት፣ በነዋሪው ላይ ሕገወጥ ቢሆንም እንኳ ቤት ማፍረስና ንብረት ማውደም በምንም መስፈር ተገቢነት እንደሌለው መረዳት ይቻላል። ሲያጠቃልል ደግሞ ስለዚህ ይህን ታሳቢ ያደረገና መልካም አስተዳደርን የሚያረጋግጥ ፍትሐዊና አስተዳደራዊ ምላሽ በጥናት ላይ ተመስርቶ ለአቤቱታ አቅራቢዎች እንዲሰጥ ኮሚቴው ያቀረበውን ሐሳብና ነዋሪዎች ያቀረቡትን አቤቱታ አባሪ አድርገን መላካችንን እንገልጻለን። ማኅተም፣ የአዲስ አበባ ከተማ ምክር ቤት ጽሕፈት ቤት፣ የማይነበብ ፊርማ፣ ታቦር ገብረ መድን ዶክተር፣ የአዲስ አበባ ከተማ ምክር ቤት አፈጉባኤ። ግልባጭ፣ ለክቡር የአዲስ አበባ ከተማ አስተዳደር ከንቲባ፣ ለወረዳ አንድና ዐሥራ አንድ አቤት ባዮች፣ አዲስ አበባ ይላል። ሰሞኑን በዚህ ክፍለ ከተማ በተጠቀሱት ወረዳዎች የተፈጸመውና የዚህ ደብዳቤ መንፈስ ግን ፍጹም እየተለያየ ይመስላል። ግፍ ተፈጽሞብናል ከሚሉት መካከል ሕፃናት ያዘሉ የሚያጠቡ እናቶችና በዕድሜ የሚገፉ አእሩጋን ይገኙባቸዋል። ልጅ ካዘሉት መካከል አንዷ ወይዘሮ ፀሐይ አድማሱ የአራት ልጆች እናት ነኝ ይላሉ። በፈረሰበት ሰዓት ያው መሄጃ ስለሌለኝ ቁጭ አልኩኝ። እዛው ሸራ ወጥሬ፣ መጨረሻ ላይ ችው ልጄ ታመመችብኝ ስትታመምብኝ ያው ሐኪም ቤት ሄጄ መድኃኒት ጃርዲያ አምቢባ ተብሎ አራት ሺ ብር ታዘዘ። ያው ከክፍለ ከተማ ነው መጣና አንሱ ሁለት መንታ የወለደች ደግሞ ከጎን ያለች የእሷን ላስኪት አንስተው ፖሊሶችን ቅደዱ ሲላቸው ልጆቹን አዩና በጣም አሳዘኗቸው ፖሊሶቹ ሌልክ መድኃኒት ይዤ ስገባ ነው። እኛ አንቀድም አናቃጥል፣ ያቃጥል እሱ አሉ። አታቃጥልም አንተ አለና ራሱ ብሽርክ የዛች መንታ የወለደችው ብሽርክ ሲያደርግ እኔ መድኃኒት ታቅፌ መጥቻለሁ። እባክህ እባክህ ይህችን እንኳን መድኃኒቷን ትጨርስልኝ ለአራት ቀን እንደው ለአምስት ቀን እባክህ። ተነሽ ተነሽ ተነሽ ክዲህ ክዲህ ክዲህ ነው ያለኝ። ተነሽ ተነሽ፣ ምን እንድ መኖር ያለሽ እኔ ባለማሁ ሰፈር እዚህ ጋር ስንታፍሰን እንዲሁ በነፃ መግቢያ የለን የት ልታባርሩን ነው ብዬ በማዝን ሰዓት ባለ ሀብቱ አብሮ ነበረ። አንተስ አይነህ እያየ እንዴት በእኛ ላይ ስለው ሄደት አለ እሱ ያኛው ተናግሮ በስልክ ና ና ና ሁለት አንድ ሶስት ሰው ነው የቀረው፣ ና ና ተረከብ መሬትህን አለ። እኔን እንደዛ ካለ በኋላ እነዛ ባለ ሀብቶችን እናንተስ አሁን እንዲህ ህጻን ልጅ እች ታማለች እንዲህ ህጻን ልጅ ይዘን እንዲህ የምታረጉን ጌት እኒል ካገራችን ብለን በምንሳል አንደኛው እኛ ምን እናርግ? እኛ እኮ ስንመጣ ሰው ያለበት አልመሰለንም። ስንረከብ ግን ሰው የሌለበት ቦታ ብለውን የመጣ ነው። ስንመጣ እኛ ራሳችን ግራ ተጋብተናል። እና እንዴት ትገዛለህ? እንዴት በላያች እስቲ እስቲ እስቲ ተመልከተኝ እስኪ ተመልከስ። እኛ አሁንም ቢሆን መንግስት ወደ በላይ ሄዱ። መንግስት አንሳ ካላይ ቆርቆሮ እንጭኝ እሄዳለሁ፣ እኔም ግፍ አልፈልግም አለ። ስለዚህ እና እኔ የምለው ምለው ምንድነው መንግስታችን ለእናቶች ካለ ይመልከተን፣ ይሄን ከነ ልጆቻችን ወድቀናል፣ ይመልከተን ነው ምለው። ሌላ ምለው ነገር የለም። ይሄ ምስኪን ድሀ መላ ይስጠው። ፀሐይ መኮንን እባላለሁ። ጫፌ ማንጎ ከሚባል ሰፈር ነው የመጣሁት። ምንድነው የደረሰብሽ ችግር? የደረሰብኝ እኔ በ ዘጠና ስድስት መተምረት ነው የገዛሁት ቦታውን ማለት ነው። ከዛ አስር አመት ተቀምጨበታለሁ አረብ ሀገር ሰባት አመት ሰርቼ ነው የሰራሁት ቦታውን እጻ ልጅ ትቼ ሄጄ ልጅ ሁለት አመት ሆኖ ነው ትቼ ሄርኩት የልጅም ፍቅርም አጥቼ በሀገሬ ላይ ምናፍቁት እየተራፊ ነው። ግን አሁን እኔ ልጆቼን በቅድ ወልጄ አሳድጋለሁ በሀገሬ እኖራለሁ ባልኩበት ሰአት፣ ጭራሽን እንደ ውሻን እንደ ጅብ በቃ ለጅብና ለውሻን የተጣልኩት። በቃ እኔ በሀገራችን ላይ እኔ በሰው ሀገር እንኳን እንደዚህ አልተገፈውም። በሰው ሀገር እኔ በአንድ አመት ነው ህጋዊ ነች የተባልኩት። እኔ ግን በተወለድኩበት ሀገር አርፋለሁ በቃ ይባልኩበት ሰዓት ደክ ለውሻና ለጅብና ወጥቶ የሰጠኝ በቃ። ሰው በሀገሩ እንደት እንደዚህ ይሆናል? በቃ እኛ መንግስት ከሌለ የላችሁም እንባልና በቃ አንድኛችን ቁርጣችን እንወቅ። ልጆች አሁን እንዳቧቸው እኔ ልጅ አስዬ ነው እንደገና ደግሞ ሶስት ልጆች ቤት አለ ልጆች የሚበሉት የላቸው። የምኖረው በሸራ ነው። ሲፈልጉ እሱንም መጥቶ ይቀዱታል። ባሌ በሽተኛ ነው ያለኝም በሐኪም ቤት ጨርሻለሁ። ምንም ነገር የለኝም። አንዳንድ ሰዎች በሚያመጡ ዳቦ ነው የምኖረው። በቃ እኔ መንግስት ካለ እየፍረደን፣ ሌሏም የደረሰባቸውን ግፍ ይዘረዝራሉ። ልጄ ካለቀኑ ነበር የወለድኩት። እንደውም ኮብልስቶን ስሰራ አንጀቴን አጥፌ ድንጋይ ቀጥቅጬ የሰራሁትን ቤቴን ያፈረሰብኝ። ባሌ ቀን ስራ ነው የሚሰራው። ሕፃን ልጅ አሁን እያመመኝ ኩላሊቴን ሰው ጋር ጥገኛ ነኝ ተቀምጭ ያለሁት። ስለዚህ መቶ አፈረሰብኝ። የት ሂድ አደራ የለኝም፣ ዘመድ የለኝም፣ ወገን የለኝም። ያስቀመጥኩትን ብርጭ ያረስኩት ይው ሸራ ገዛሁበት የለኝም አልኩ። ካአሁን በኋላ አንቺ ሰትዩ ጭንቅላትሽን ነው ማፈርስሽ ቤቱን ሳይሆን አለኝ። ሂጂ ከዚ አለኝ አለ ደመሄጃ የለኝም። ባልሽስ አለኝ። ባሌ ፌስታን ለሚሸከመው ሲያገኝ ይሰራል፣ ሲያጣ ይቀመጣል።

እዛ ተጠግቸን ያለውት አሁን እዚህ ጋር እናንተ እኛን ልትረዱን የምንችለው ቢያንስ ሸራ እንኳን ወጥረን እንድንቀመጥ ማሳገጃ እዚህ ጋር የውጭ ዜጋ እየሄደ በሀገሩ ላይ የሚኖረው እኛ ዜጋ አይደለንም እንዴ ወገን አይደለንም? ባልደግንበት በተወለድንበት ሰፈር ለምን ሜዳ ላይ እንወድቃለን? እና አደራ የምንላችሁ ልጆች ይዘን የት እንውደቅ? ጅበላንምትራ እኔ ሙሉ ገብረሃና ነው ስሜ እና አስር አመቴ ነው። እዚህ ጨፌ ማንጎ ስኖር እኛ ስንገባ ጫካና ድንጋይ ነበር አካባቢው። ዳገታማ ነው። ዳገቱን በዚህ ህዝብ ጉልበት ዳገቱ ተፈንቅሎ መንገድ ሲለማ ማለት ነው። አልሙ ተብለን ውሃ ከፔፕሲ ሰፈር ስናመጣ በድሃው ገንዘብ ቀን ስራ እየሰራን፣ ሻይ ቤት ነው የምሰራው እኔ በየመንገድ በየሀብታም ጥግ ተጠግቼ ሻይ ቤት ሰርቼ ነው ቦታውን የገዛሁት። እና አምስት ልጆች አሉኝ። ሁሉም ራሳቸውን የቻሉ የሉም፣ ተማሪ ናቸው። በባለፈው ቤት በመፍረስ ምክንያት ከአስራ ሁለተኛ አንድ ልጅ ወድቆብኝ ቤት ውሏል አሁን ወድቆ በዚህ ምክንያት በቤቱ መፍረስ ምክንያት ማለት ነው እና አሁን ሁሉ አኩርፎ እኔ ጋ አይደለም። ልጁ ማንም አካባቢ ያቃል። የሚያቀኝ ሰው ካለ ማለት ነው። እኔ ጋ አይደለም። በዚህ ምክንያት ሁሌ ይኬዳል። ሁሌ ቤት ይፈርሳል። ሁሌ ቤት ይፈርሳል። እየለመንሽ ቤት ስራ፣ እየለመንሽ ቤት ስራ። መንግስት በሌለበት አገር እንዴት ቤት ይሰራል? እኛ ግን መንግስት አለ ብለን ነው። ጫካ ነበር በፊት። አሁን ስና ለማውኖ ሀብታም የመጣው እኛ የሀብታም ልብስ ነን የሀብታም የሀብታም እንትነን የከረባቱ ነን። የሀብታም ደጅ የሰራ ነው ዛሬ ያጣ ነው። የሀብታም ልብስ ነን። የሀብታም ልብስ ካልሆንን ደሞ ከቁጥር ከተረፍን ቁጥር ውስጥ ካልገባን ይሰጠን እንደ ሰው ሰው ተሌላ ሀገር እየመጣ መጠለያ ተሰጥቶታል። መጠለያ ይሰጠን። መጠለያም ካልተሰጠን ወረቀት ይሰጠን እንድንሄድ እንድንኖር አይደለም። አሁን እኛ የመኖሪያ አይደለም የምንጠይቀው መሄጃ ነው። ቪኦኤ ባለፈው ሳምንት በዚሁ አካባቢ በተካሄደው የቤት ማፍረስ እርምጃ ተጎድተናል ያሉትን ነዋሪዎች አነጋግሮ ከከተማዋ አስተዳደር ምላሽ ለማግኘት ያደረገው ጥረት አልተሳካም ነበረ። ትናንትናና ዛሬም ለዚህ የሕዝብ ቅሬታ መልስ ለማግኘት የከተማዋን አስተዳደር ኮሚኒኬሽን ጽህፈት ቤት ኃላፊን እንዲሁም የክፍለ ከተማውን ዋና ሥራ አስፈጻሚ ለማናገር ያደረገው ጥረት አልተሳካም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸው፣ እናመሰግናለን ለዘገባው። በነገራችን ላይ አድማጮች፣ ቅድም በይቅርታ ተለቀቁ ስለተባሉ እስረኞች ስናነብ 7183 ሴቶች፣ ቀሪዎቹ 428 ወንዶች ብዬ አዘዋውሬ ነው። እኔ ነኝ ያነበብኩት። ይቅርታ፣ 7183 ወንዶች፣ 428 ሴቶች መሆናቸው ይያዝልን። ወደሚቀጥለው ዘገባ እንሄድ። በሽብር ወንጀል ተከሶ በቂሊንጦ ማረሚያ ቤት በእስር ላይ የሚገኘው የጎንደር ዩኒቨርሲቲ መምህር ጌታ አስራደ ከእስር እንዲፈታ ቤተሰቦቹ ተማጽነዋል። ሌሎች እስረኞች በምህረት እየተለቀቁ በተመሳሳይ መዝገብ የተከሰሱ እስረኞች ግን አሁንም ድረስ ጨለማ ቤት ውስጥ ተዘግቶባቸው ይገኛሉ ብለዋል። የመምህር ጌታ አስራደ ጠበቃ አቶ አለልኝ ምህረቱ ይቅርታው ለሁሉም እኩል ሊሰጥ ይገባል ብለው ለፍርድ ቤትና ለጠቅላይ አቃቤ ሕግ አቤቱታ ማቅረባቸውን ተናግረዋል። ጽዮን ግርማ ቤተሰቦቹ ስለ መምህሩ ለአሜሪካ ድምፅ እንደተናገሩት መምህር ጌታ አስራደ ከመታሰሩ በፊት በጎንደር ዩኒቨርሲቲ መምህር ነበር። 35 ዓመቱ ሲሆን ባለትዳርና የሁለት ህጻናት ልጆችም አባት ነው። በ2009 ዓ ም ሲታሰር የቀረበበት ክስ 17 ሰዎች በተከሰሱበት መዝገብ ሲሆን ከግንቦት 7 ድርጅት ጋር በመሆን አደራጅታችኋል የሚል ነበር። በአሁኑ ሰዓት በጎንደር ከተማ እንደምትገኝ የገለጸችልን ባለቤቱ ወይዘሮ ጥሮወርቅ ተረፈ ባለቤቷ የታሰረው ባልሰራው ወንጀል ነው ትላለች። ካለ ላይ ገዳ ማስጣራ ገዳ የሚባል ቦታ ሲሄድ ነው መንገድ ላይ የተከፍለው የያዙት። ጌታ በጣም ቤተ ክርስቲያን ያሉ ነው። በጣም የስራቸው ነው። በጣም ንድሚጡ ጭንቅላት ያለው በጣም ብዙ መስራት ምስልብ ነው እና ምንም አይነት ፖለቲካ ውስጥ ሳይገባ በግድ የተያዘ እንዲሁ በቃ ዝም ብሎ መያዙ በራሱ ስራ ነው። ወይዘሮ ጥሩ ወርቅ አሁን ደግሞ መንግስት ሁኔታዎች ይስተካከላሉ ብሎ እስረኛ ሲፈታ አብረው በአንድ መዝገብ ከተከሰሱ ሰዎች ሰባቱ ሲፈቱ፣ ባለቤቷን ጨምሮ አስሩ ግን ቂሊንጦ ማረሚያ ቤት ጨለማ ቤት ውስጥ መግባታቸውን ትናገራለች። ሁለት ሳምንት አካባቢ ማለት ነው። በሶስት እና በአራት አካባቢ ልጆች ይዤ የዘ ሰማንያ አምስት ዓመት አዛውንት አባትና እናት አሉት። እንዶ አባትየውም በቃ ልጅን አሳይኝ ሳልሞት ልጅ ልየው ምናምን እያለች እንኳንፈቅረኝ ሄድ ይዣቸው አናሳይም ብለው ከልክለው ነበር። ለሁለት ቀን ቂሊንጦ ባለፈው የሆነ ግርግር ነበር እስረኞች ላይ ማለት ነው። እና ልጆችም በጣም ትችሉ ልጆች ታሞ ተመልሼ አምስት ቀን ከስድስት ቀን በፊት ከወሳቸው ጌታንም አላየኩም። አባትየውም ወደ ገጠር ተመልሰው ዛሬ ነው ገና ሰው ገብታ እዛ ቤተሰብ ደውዬልኝ አድርጌና ሄደን መጠየቁ በራሱ አስቸጋሪ ሆኖብኛል። ልጆቹ ልጀ በትራንስፖርት ነው የምሄድ ስራ ለቅጬ ቤት መቤት እኝ ባለውበት ሰዓት ነው ቤታ የታሰረ ምንም ሳስበው እና በጣም አስቸጋሪ በደቡብ ጎንደር ስማዳ ወረዳ እንደሚገኙ የገለጹልን አባቱ አቶ አስራ አዳለማየሁ ገና ስልክ ስደውል

የሰማኒያ ሁለት ዓመት አበጀለኝ አስናደው ዝም ብያን የምናውቃ ደረሱ ነገር እና በጣም ያሳዝነኛል። እያለቀስኳለሁ ለው ለማየት አልሞከሩም። ማነው ጨለማን የታሰረ አስገባችሁም እያሉ ሩቅ ነኝ አለሁበትም ደቡብ ጎንደር ነኝ። ደብረ ታቦር እንኳን ሩቃችን ነው። ወደ ሰማኒያ ኪሎ ሜትር ይሆናል። ደብረ ታቦር አዲስ አበባ ወደ ስድስት መቶ ሜትር ይሆናል። ያን ሁሉ አለፍች አታውም ተብለና አምራ ተመለስ። ዝም እያዝናለሁ። ወንጀል ሰርቶም በሆነ እንዲያ ሳይመሰከርበት ሳይከሰስ በጨለማ ውስጥ ገብተ የማቀቃል ይሉኛል። ዝም ብዬ አለቅሳለሁ። ስንት ልጅ አሉት? ልጆችማ ነበሩኝ። እሱ አንድ ወንደር አለ ደግሞ እንዲያውም የሚደንቀው ነገር እጅ አስተማራት ሙሉ ቀን ትባል ነበረ። ትንሹ ስለዚሁ አስተምሬ አስራ ሁለተኛ ጨርሳ እሱ ደግሞ ሰሜን ጎንደር ሲያስተምራት እሱ ታሰረ ሄደ ተብሎ እንዲፈነ ቢባል ተደናግጣለች።

በሞትኩ ጥሩ ነበረ። እና መንግስትማ ዛሬ ተስፋ አድርጌ ነበረ እንዲያ የተሻለ ሆኖ ብዙ ሙላ ሲፈታ እሱ ቀረብኝ እንጂ የሚፈቱልኝ ቢሆንማ እኔማ በጣም ያለው ከደስታችሁ በሞትኩ ጥሩ ነበር። መምህር ጌታ ስራደደ ሲታሰር ስድስት ወር የነበረች ልጁ አሁን ሁለት አመት እንደሆናት የገለጸችልን ባለቤት ወይዘሮ ጥሮ ወርቅ የመጀመሪያ ልጃቸው ደግሞ ሰባት አመቷ ነው ብላለች። በፊት ይኖሩበት ከነበረው ወረዳ ቤታቸውን ሸጠው ወደ ጎንደር በመዛወራቸው አሁን ስራ እንደሌላት ሁለት ህጻናት ልጆቿን ይዛ በችግር ላይ መሆኗን ትናገራለች። ደካማ እናትና አባቱን የሚጦራቸው ባለመኖሩም ከፍተኛ መከራ እንደወረደባቸው ገልጻለች። ሌሎች ያገኙት ፍትህ ለእኛም ይሰጠን ስትል ትጠይቃለች። ጌታ የሚያውቀው ሰው እነሱ ላውቀ ስላሉ በጣም ብዙ መስራት የሚችል በጣም ለሰው ክብር ያለው ደስ ኑር ልጅ ነው በቃ እና ይህት ቢሰጠው አማራ ክልል ያሉ ባለስልጣናት ቢጠይቁ፣ ፌደራል ላይ ሂዶ ቢጠይቁለት ምክንያቱም እሱ ብቻ ሳይሆን ሌሎችም እንደዚሁ ከሱ ጋር በቦስ የተቆሰሉ ሌሎች ምረት ተደርጎላቸው አንድ የሚወጣበት አንድ የሚቀርበት ነገር ባይኖር አስፈራሪነት ባይኖር ፍትህ ቢኖር በቃ ለአማራ ክልል ባለስልጣን ነው። ምክንያቱም ስልጣን ላይ ተቀምጠው አማራ በመሆን ብቻ ልጆች እየተሰቃዩ ነው። ልጆች ትምህርት ቤት ደርሶ ሲመሩ ያባታቸውን ፎቶግራፍ ሲስሙ በጣም ብዙ ነገር ነው የሚሰማሽ። የወለደ ሰው ነው የሚያውቀው። የልጅ ልጅ አባቱ ምን ያህል እንደሚወድ የወለደ ሰው ያውቃል። በተለይ አባት ያውቀዋል። ሁለተኛ ማስተላለፍ የምፈልገው ለጠቅላይ ሚኒስትር ዶክተር አብይ ነው። እሱ እንትን ካለ ብዙ ነገሮች እየተስተካከሉ ነው ሀገሪቱ እየተረጋጋች ነው እና በህግ ስንድ ለተያዙ እስረኞች ምረት ምንትን ስሳት ነው ተቋርቶ የሚንጠቀቁበት ምክንያት ቢኖር ማረሚያ ቤት ያለው ነገር ያስጠላል። ሚኔ ስልሽ እስረኛ እየተለቀቀ ባለበት ሰዓት ጠለማክፍል መዘጋት ማለት በጣም ለህንዲናም ይከብዳል እና ይህን ነጠርሳለ ጠቅላይ ሚኒስትር ነው። እንደው በቃ ፍትህ ቢኖር ፖለቲካዎች ሳይገቡ አማራ በመሆናቸው ብቻ እየተሰቃዩ ነው ያሉ ጌታም ሆነ ሌሎቹ አሁን አስራ ሁለት ከሱ ጋር ያሉ አሉ። ኬንያ ውስጥ ያሉ ኢትዮጵያውያን ተለቀዋል። ሱዳንም ያሉ በአንድ ቀን ነው አንድ ሺ አራት መቶ ሱዳን ያሉ እስረኞች የተለቀቁ እና የእኛ እንኳን የሚገርም ነገር በሶስት ወር በአራት ወር እንኳ ከመቶ አስር በላይ እስረኛ እንኳን መልቀቅ አይችሉም። ይሄ ምንድን ነው ያለ ስት በቃ ለጌታ ፍት የተሰጠው ጌታ የቤተ ክርስቲያኑ ነው እና ፍትህ ፍትህ ለልጆችም በጌታም በቃ እንዲሰጠው ነው ምስ የመምህር ጌታ ስራደና የሌሎቹ ተከሳሾች ጠበቃ አቶ አለልኝ ምህረቱ በበኩላቸው መንግስት በሀገሪቱ ውስጥ የተፈጠረውን ቀውስ ለማብረድ ወሰድኩት ባለው እርምጃ የተሰጠው የይቅርታና የምህረት መብት ለሁሉም ዜጎች እኩል ሊሰጥ ይገባል ሲሉ እስረኞቹ ከእስር እንዲለቀቁ ለፍርድ ቤትና ለጠቅላይ አቃቤ ህግ አቤቱታ አቅርበው ምላሽ እየተጠባበቁ እንደሆነ ገልጸውልናል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።

ባለቤት ሲገኝ ነው የምንለ። ሁልጊዜ አመሰግናለሁ። አዲሱ ይሄ ምናልባትም ሌሎችን ሊያስገባ የሚችል ርዕስ ነው። በውይይቱ የቀለም ጉዳይ ነው፣ ይልቁንም ደግሞ የቆዳ ቀለምን ይመለከታል። ባለፉት ሁለት ተከታታይ ሳምንታት በአጫጭሩ አወያይተናል። ከደራሲው ጋር ያደረግነውን ዝግጅት አቅርበን ነበር። ከለሮፍ ደስኪን ይላል ምትኩ አሸብር ይባላሉ፣ ደራሲው ባለፈው ጀምር አድርገን የቆመ ሁለተኛ ክፍል ከሱ የሚለጥቅ ነው የምናቀርበው። ወደ ውይይቱ እንዘልቃለን። አንዱ ይሄ ሀሳብ አፍራሽ ነው የሚቀረው ምንድን ነው ምንድን ነው የምትለው አንተ? ጥቁርና ነጭ ለይተህ ሁለት ጎራ የምታደርገው እያንዳንዱ ሰው ቀለም አለው እንጂ እንዲህ አይነት ወገን ነጭ ነው፣ እንዲህ አይነት ወገን ጥቁር ነው ማለት የማይቻልበት ሁኔታ እያለ እንዴት ተደርጎ ይጀመራል? የሚልም እንቱ ራሱ የቻለ ሙግት ያነሳል መከራከያ ያነሳል እና በዛም መልኩ ወድጀዋል ለምክንያቱም ምንድን ነው የሚያደርገው አንድም ጥቁርና ነጭ ቀለም አይደለም የሚለውም ነገር አስተማሪ አንስቼ መጽሐፍ ውስጥ ያነሳሁት ነገር የፀሐዩ ነፀብራቅ ሲጎብጥ ሲሰባበር፣ እነዚህ ቀስተ ደመና የሚያመልክታቸው ሰባቱ ቀለማት ብቻ ማሳየታቸው ጥቁርና ነጩ የታ አለ ብሎ ሲጠይቀን ማንኛችንም ልናሳየው አልቻለም። የሉም እና ያም ማለት ነው። እስከዚህም ድረስ ነው ማለት ከፈለገ ሰው አእምሮ ከፍቶ መወያየትና መረዳዳት ዝግጁ ከሆነ አለመኖራቸውም ጭምር ተምሮ ያልፋል። ለነገሩ ማለት በደፈናው ሊሸሽ የማይገባው አጉልም ቀለም መሰረት ያደረገ ልዩነት ለሰው ልጆች ደህንነት ሳንካ መሆን የለበትም ነው የሚሉን በግራና ቅኝ የተመለከቱ። ልክ ነው። አቶ ምትኩ አንድ አጋጣሚን ጠቅሰዋል። የተማሪነት ዘመኑን የሚያስታውስ ይመስለኛል። ጥቁርና ነጭ ቀለማት ካአሁን እንደተነጋገር ነው በአብዛኛው በሀሳብ ለልዩነት መነሻ የሆኑትን ያህል የዚህንም ሀገር ሁኔታ ብናነሳ የባሪያ ንግድ ዘመንን ብንመለከት ጥቁርና ነጭ ተብሎ የታየ እዚህ ሁሉ ውዝግብና አንዱን የበላይ አንዱን የበታች የሚያደርጉ ሁኔታዎች ውስጥ እነኛ ቀለማት ራሳቸው እኮ የሉም ለነገሩ ይሉናል በመጽሐፉ ጥሩ ብለል ግን መሰረታዊ ቀለማት እንዳልሆኑ ያን የትምህርት ቤት ገጠመኝ የሀረር ተማሪ ያሉ የነበረ አጋጣሚ በመጽሐፉ ይጠቅሳሉ። እስኪ ከዛ አጋጣሚ ተነስተው የቀለማቱን መኖርና አለመኖር ከሳይንሳዊው የቤተ ሙከራ አጋጣሚያችሁ ጋር አዛምዶ ያወያዩ ነው። እንግዲህ ያኔ ተማሪ ነኝ። የሁለተኛ ደረጃ መምህራን ማሰልጠኛ ትምህርት ቤት ነው። በዛን ጊዜ ትንሽ ነቃ ነቃ ብለናል። ትንንሽ የፖለቲካም ነገር ሊገባን ጀምረዋል። እና በአሜሪካ እኮ በነጮችና በጥቁሮች መካከል ያለው ኑሮ በጣም የተለያየ ነው። አሜሪካ እኮ ጥቁሮች ዝቅ ብሎ የሚታይበት ሁኔታ ነው። እኛ ደግሞ ጥቁሮች ብለን ነው ራሳችን የምናቀር ማለት ነው። እኛ እኮ አሜሪካ ብንሆን እኮ አሁን እዚህ ኢትዮጵያ ያለው መብታችን ወይም ደሞ እንደ ማማኮሻ ጥቁር የተባለ ሰባት ስምንት አይነት ቀለም እኮ ይዘን መሄድ አንችልም። በጅምላ ጥቁር ነን፣ በጅምላ ደግሞ አነስተኛ አይነት እያልን እንወያይ ነው። ኋላ ኒሳት አስተማሪያችን ላቦራቶሪ ገብቶ የፀሐይ መፈራረቅ ልዩ ልዩ ቀለሞች እንደሚያሳይ ኤክስፐሪመንት ሲያሳየን ሙከራ ሲያደረግ እንደሁም አንዳንዶቻችን ይሄን እንዲህ የሚያደረገው አስተማሪው ማ አሜሪካዊ ነበረ። የሰላም ጓዳ አስተማሪ ነበር። እና ይሄ የሚያደርገው ምናልባት የእኛ ውይይት ሰምቶ ነው። እና ምንድን ነው እናንተ ጥቁርና ነጭ አሜሪካ ድሎዋለን የምትሉት የለም እኮ ከናካቴውም ለማለት ፈልጎ ይሆናል ብለ ሁሉ ጥርጣሬ አድርገናል። ግን በዛ አላቆምንም። ውይይታችን ቀጠን። ከዛ አልፎ ባይኖርስ ነጭና ጥቁር እንደ ቀለም ባንቀበለውስ ያለው የኑሮ የበላይና የበታች ሁኔታ ይከስማል። ተጨባጭ ነው። እያየነው ነው በሚል ብዙ ውይይት አድርገን አጎልምሰን ነበር፣ ሀሳቡ ማለት ነው። እኔም በሆን መጽሐፉ ላይ አንተ በደንብ እንደጠየቀኝ መጠን ግራ ሊያጋባ ስለሚችል አልጣልኩትም። ገብቼ አስወጣው ይቀለኝ ነ ነገር ግን አይደለም፣ በተለመደው አጠራር ሄጄ ነጥቤ ላይ ብደርስ ይሻላል፣ ከመጀመሪያው ውዥንብር ፈጥሬ ኋላ አንባቢው የሚይዘው የሚጨብጠው ነገር ከሚጠፋው የተለመደውን ነጭና ጥቁር የሚለውን አባባል ይዤ ልራመድና ከርሱን አውጥቼ ላሳይ እንደሌለ ካለም ላለው ኑሮ የገነነ ልዩነት ምክንያት ሊሆን እንደማይችል ማስረዳት ነው የእኔ ኃላፊነት መሆን ያለበት ብዬ በዛ መልክ ነው። መልክ የጥቁርና ነጭ ጉዳይ በምሳሌ በዘልማድ ስንነጋገር እንኳን ይሄ ግልጽ አይደለም እንዴ ለማለት ስንፈልግ ጥቁርና ነጭ ነው ይባላል። የእንግሊዝኛውንም አባባል እንወስዳለን የሌሉ ቀለሞች ወይም መሰረታዊ ቀለሞች አለመሆናቸው። በዚህ ሰዓት ፕሮግራማችን የሚከታተሉ አድማጮቻችን እርስ በርሳቸው እንዲወያዩበት እናድርግና ከመጽሐፎ ቆንጠር ቆንጠር እያደረግን ሌሎች ሀሳቦችን እናካፍል። መጽሐፎ ምናልባትም በቆዳ ቀለም ላይ በዚህ ደርዝ በዚህ ጥልቀት የተጻፈ መጽሐፍ ለትምህርት ጥናት ከሚቀርቡ ጽሁፎች ባሻገር ለማንኛውም አንባቢ በሚሆን መልኩ ምናልባትም አሁን ያለንበት ሁኔታ ቀደም ብለው እንደነገሩን ገፋፍቶት ሊሆን ይችላል። በዚህ ጥልቀት ተጽፎ አላጋጠመኝም። ከቀለማት ጋር ወደ መኝታ የሚሄዱና ጠዋት የሚነሱ ነው የሚመስለው። እንደዛ ሊመስል ይችላል። ግን የእኔ ፍላጎት ምኞት፣ ጥረት ደግሞ ምንድን ነው? እንደዚህ ሰፋ አድርጌ ካቀረብኩ፣ በተለይ ደግሞ የህብረተሰብ ውህደት የሚለው ስለሆነ አሻግሬ የማየው እንግዲህ፣ መጀመሪያ ነገዶች ነበሩ። ከብት እርባታምን እንደዚህ ነው ያለው ኋላ ግን ኢንዱስትሪ በጎለመሰበት ጊዜ ብሔሮች ተፈጠሩ፣ እንደ እንግሊዝ፣ እንደ ጣሊያን፣ እንደ ፈረንሳይ የመሳሰሉ እና ያኛው እንኳን አሁን ያለው ኢኮኖሚ ዓለም አቀፋዊ በመሆኑ ሊሸከመው ስላልቻለ እንደገና ለምሳሌ ኤውሮፓን የወሰድነው ወደ ህብረት ወደ ኤውሮፒያን ህብረት አገሮቹ ደግሞ ለመዋሃድ እንዲመጡ አስገደደ። ኔዘርላንድስ ሁነን፣ ፈረንሳይ ሆነን፣ ወይ ደግሞ ሌላው የአውሮፓ አገር ሆነን፣ ስዊዘርላንድ ሁነን ከነዚህ አሁን ከሚመጡት እንደ ቻይና፣ እንደ አሜሪካ፣ እንደ ሩሲያ የመሳሰሉ ሰፋፊና ከፍተኛ ኃይል ያላቸው አካሎች በዓለም ደረጃ በገበያ ተወዳድረን አንዘልቀውም እና አንድም የውስጥ ገበያ ለመፍጠር ሁለትም አንድ ላይ ሆኖ በዓለም አቀፍ ገበያ ዋጋ እንዲኖረን ለመሆን ህብረት መፍጠር አለብን ወደሚባለው ሁኔታ ነው ያለው። እና እንደዛ በሚሆንበት ሰዓት ትንሽ ከፈቀድክልኝ፣ ወደ ኢትዮጵያ ስንገባ ምንድን ነው አሁን ይሄ አክስሞ አልቆ አርጅቶ ያለፈ ነው። አሁን እኛ ሀገር ግን ገና ብሔር እንኳን ካልሞላ ብሔር እንዲሞላ እንዲሞላ ለማድረግ የሚደረግ ጥረት ነው የሚታየው ማለት ነው። እና ወደ ጠየቀኝ ጥያቄ ለመመለስ ምንድን ነው ይሄ አስተዋጽኦ በዚህ በነጭና ጥቁር ባለው ልዩነት ሳይሆን የትም ቦታ በልዩነት ለምሳሌ የእኛ ሀገር የብሔር ልዩነት ካለ ወይም ደግሞ የቋንቋ ልዩነት ካለ በነዛም ላይ እንዴት ውህደት ሊፈጠር እንደሚችል ሊረዳ ይችላል። እዚህ ሀሳቦች በተለያየ ሁኔታ በተለያየ አጋጣሚ ለመንጠቅ ያመቻቸዋል በሚል ነው። እና ይሄ እኛና እነሱ የሚለው እና እኔ የሳስብ ሌላም ሰው አርቆ ሲያየው ከ200 ዓመት በኋላ ከ150 ዓመት በኋላ ምንድን ነው የሚፈጥረው ብለህ ስታይ እነዚህ በሰንደቅ ዓላማቸው ጥቁር ቀለም ያላቸው ወደ መወዳጀት ወደ አንድ ካምፕ ወደ አንድ ወገን የመሳሳብ ሁኔታ ይናል። ሌሎቹ ወደ ሌላ አቅጣጫ መሄድ ሊያመጣ ይችላል። ስለዚህ ፈረንሳዮችም ፈረንሳይ ብለው ሲነሱ፣ ፖርቹጋሎችም ፖርቹጋል ብለው ሲነሱ ከሌላው ኤሮፕትን ተነጠለው ነበረ የነበሩት ግን ያ አላወጣቸውም። ያንን ትተው ደግሞ አሁን ወደ ህብረት ወደሚለው እንትና የኔ እንዲያውም ከዛ አልፎ የአውሮፓ ውህደት አይደለም የአፍሪካ ውህደት አይደለም የኢትዮጵያ ውህደት አይደለም የዓለም ውህደት የሚመጣበት ሁኔታ ነው እየመጣ ያለው ብዬ የማስበው መጪውን ዓለም አቀፋዊ ውህደት፣ ዓለም አቀፋዊ ዜግነት ጨምሮ ነጭና ጥቁር ከሐሳብ ምርጠን ከማመናችን በቀር በተጨባጭ የሉም እስከሚሉን ድረስ ይዘልቃሉ። ደራሲው ከለር ኦፍ ደስኪን የተሰኘው መጽሐፍ ደራሲ አቶ ምትኩ አሸብር። አድማጮች፣ ረዘም ያለው ቃለ ምልልሳችን በድረገጻችንና በፌስቡክ ይገኛል። በተከታታይ ዝግጅቶች እንድታደምጡ እንጋብዛለን። ለአሁኑ እንግዳይን የመጽሐፉን ደራሲ አቶ ምትኩ አሸብርን ለጊዜያቸው አመሰግናለሁ። እግዜር ሌላ ሳምንት የሚመጣ መጽሐፍ እናስተዋወቅ። መጥቻ አልወጣሁም መጽሐፌን በእሱ ወጥቻ አልወጣሁም ይላል። ከሁለት ሳምንታት በፊት አዲስ አበባ ላይ ለገበያ ውሏል። እዚህ አሜሪካ ደግሞ ከሰኞ ዕለት ጀምሮ ዲሲ ውስጥ የመጽሐፍ ምረቀ በዓል አዘጋጅተናል እና በዛ ይጀመራል። የአሜሪካው ወጥቻ አልወጣሁም የሽፋን ስዕሉ ግልጽ እንደሚያደርገው በአንድ በኩል ላለፉት ሰላሳ አመታት ከባህር ማዶ በአካል ብኖርም በመንፈሴና በህልሜ ግን ሁሌም አገሬ ውስጥ መሆኔን አገሬ ደግሞ ስል ያው ከባህር ማዶ ያለው ስዕል የኢትዮጵያ ተራራ ነው። በተለይ ብዙ አመት የኖርኩበት የስሜን ተራሮች የትጥቅ ትግሉን የሚያሳዩ ስዕሎች አሉ። ያደግኩበትን ሰፈሬን አራዳን የሚያሳይ የጊዮርጊስ ቤተክርስቲያንና የአጼ ምኒልክ ሐውልት አለ። አንደኛው ከሀገር ያልወጣሁም ባህር ማዶ ብኖር ነው። ሁለተኛው ደግሞ ሁሌም ከትጥቅ ትግሉ ከአስር አመት ተሳትፎ በኋላ ለቅቄ የወጣው ቢሆንም ሁልጊዜም ስተኛ ወደ ሀገሬ ነው እና ምንመለሰው አንዱም ደግሞ ማስበውም ልጅነቴን ከሀያ ሶስት እስከ ሰላሳ ሶስት አመት እድሜ ያለውን የወጣትነት እድሜን የወሰደው ጊዜ የገጠሩ ትጥቅ ትግል ስለሆነ ስለ እሱ ብዙ እንደማስብ እንደምጨነቅ ለማሳየት እና ያው ከድርጅቶቹ ከኢህአዴግ፣ ከኢህዴን ተነጥዬ ብወጣም በመንፈስ እንዳልወጣሁና ብዙ ጊዜ ይሄን ለምን እንዲያደረጉ ይሄን እንዲህ ቢያደርጉት በዚህ መልክ ቢወስዱት ብዬ ከራሴ ጋር እንደምሟገት ለማሳየት ነው። የረጅም ዘመን የፖለቲካ ሰው ናቸው ደራሲው የሚያወርትም የኢትዮጵያን ፖለቲካ ነው። ወጥቼ አልወጣሁም ስለተሰኘው መጽሐፋቸው የሳምንቱ እንግዳችን ናቸው። ያሬድ ጥበቡ ይባላሉ። ሳምንት እንገናኝ። ሳይንስና ቴክኖሎጂ ነው አሁን ቀጣዩ። አስራችን፣ ዘጠኛችን እጅግ የተበከለ አየር እየተነፈስን በየዓመቱ ከመካከላችን በሚሊዮኖች የሚቈጠር ሰው በዚሁ ብክለት መመረዝና መታወክ ምክንያት ይረግፋል። የዓለም የጤና ድርጅት ያወጣው አዲስ የጥናትና የክትትል ሪፖርት በአንድ መቶ ስምንት አገሮች ውስጥ የተደረጉ የአራት ሺህ ሦስት መቶ ከተሞችን እንቅስቃሴና ቅኝት አካቷል። በዚህ የአየር ብክለት በበዛ ሁኔታ የሚጎዱት ታዲያ በድኅነት ውስጥ የሚኖሩ ሀገሮች መሆናቸውንም ይኸው የWHO ሪፖርት ይናገራል። በሞንጎሊያ ዋና ከተማ ኡላንባታር የመታፈንን አደጋ ለመከላከል አሁን ሰው እየተጠቀመ ያለው ኦክሲጅን ኮክቴል የሚባል ዘዴን ነው። እንደ ውሃ ሁሉ ንጹሕ አየር በዕቃ ይዘህ መዞር ወይም ከየሱቁ በችርቻሮ መግዛት ነው። የሞንጎሊያ ክረምት ብርቱ ነውና ለማሞቂያ ሲባልም ብዙ ሰው ከሰል ስለሚያቀጣጥል የኦክሲጅኑ ብልቃጥ ዋጋ ያሻቅባል። ኦክሲጅንን እንደ ኮክቴል መጠጣት ወደ ሰውነት ፈጥኖ መድረስ እንዲችል እንደሚያግዝ የችርቻሮ ነጋዴቱ አምጋላን ቱፍሽንግቶክቶ በሞንጎሊያ አፍ ይናገራሉ። ሳይንቲስቶቹ ደግሞ እንዲህ ዐይነቱ ግንዛቤ ከየት የመጣ እንደሆነ እንደማያውቁና እንዲያው ቅብጥርጥር ብጤ ነገር መሆኑንም ይናገራሉ። የችግሩ መብዛትና ብርታት ግን የማያስብልና የማያስጨብጠው የለምና ሰው እንዲህ ዐይነቱን መሠረተ ቢስም ቢሆን መላ እያለ ቢቀባበል ምን ይፈረድበታል። እዚያችሁ ኡላንባታር ከተማ ውስጥ ያለው የአየር ብክለት መጠን የዓለሙ የጤና ድርጅት ጣሪያ ወይም ቀይ መስመር ብሎ ከቆረጠው ጥግ በመቶ ጊዜ ያሻቀበ መሆኑን የድርጅቱ ባልደረባ ማሪያ ኔይራ ለቪኦኤ ገልጸዋል። በአየር ብክለት ምክንያት በሳምባ ላይና ና በደም ዝውውር አካላትና ስርዓት ላይ ለሚደርስ መታወክ እውነተኛው መፍትሄ የአየርን መበከል መቀነስና ለተበከለ አየር ከመጋለጥ ራስን መጠበቅ ነው። በአየር መበከል ምክንያት በየዓመቱ ቁጥሩ ሰባት ሚሊዮን የሚሆን ሰው በዓለም ዙሪያ እንደሚሞት የዓለም የጤና ድርጅት ስሌት ይጠቁማል። ሰልፌት፣ ናይትሬትና እና ጥቀርሻን የመሳሰሉ ደቃቃና ወደ ውስጣችን በቀላሉ የሚገቡ ጎጂ ንጥረ ነገሮችና በካዮች ወደ ሳምባና ወደ ደም ዝውውር ስርዓት ጠልቀው እየዘለቁ ለደም ብዛትና ከደም ግፊት ጋር ለተያያዙ የጤና አደጋዎች፣ ለልብ መታወክ፣ ለሳምባ ካንሰር እንዲሁም የሳምባ ምችን ለመሳሰሉ የመተንፈሻ አካላት ቁስለትና ቀውስ ይዳርጋሉ። የዓለም የጤና ድርጅት ያሰባሰበና ያቀናጃቸው አሕዞች ምንም እንኳ እውነታውን በብዙ ሊሸፍኑ የሚችሉና አንዳንድም የተደበሰበሱ ናቸው ቢባልም በአካባቢ ብክለት ምክንያት በዓለም ከሚደርሰው የሞት መጠን ዘጠና ከመቶ የሚመዘገበው በአፍሪካና በእስያ አገሮች ውስጥ መሆኑን ተንታኞች ይናገራሉ። የእንግሊዙ ብርሚንግሃም ዩኒቨርሲቲ ዊሊያም አቪስ አንዱ ናቸው። ስለ አየር ብክለት ስንነጋገር በተለይ በሕፃናትና በጨቅላ ታዳጊዎች፣ በአዛውንት ቀድሞም የልብ የደም ዝውውር ሥርዓት የሳንባና የመተንፈሻ አካላት ጤና እክል ባለባቸው ሰዎች ላይ እንቅስቃሴ የሚበዛባቸው መንገዶችና አውራ ጎዳናዎች፣ ፋብሪካዎችን በመሳሰሉ የብክለት ምንጭ በሆኑ አካባቢዎች ወይም በቅርበት በሚኖሩ ሰዎች ላይ እንዲሁም ዝቅተኛ ደሞዝ በሚከፈልባቸው፣ ብዙ ጊዜ የቁጥጥር አሰራሮች በማይኖሩባቸውና የጠበቀ ክትትልም በማይደረግባቸው የተፋፈጉ የሥራ ቦታዎች ላይ በሚሠሩ ሰዎች ላይ ያ ብክለት የሚያደርሰውን ጫና መገንዘብ ይገባናል። አቪስ እና የበርሚንግሃም ዩኒቨርሲቲ ባልደረቦቻቸው አፍሪካ ውስጥ ከሚገኙ እኩዮቻቸው ጋር ተጋግዘው አዲስ አበባን፣ ካምፓላን፣ ናይሮቢን የመሳሰሉ ከተሞች እጅግ የፈጠነ እድገትና መስፋት በአየሩ ጥራት ላይ እያደረሰ ያለውን ጉዳትና ጫና ገምግመዋል። በ50 ዓ ም ከዓለም ህዝብ ሁለት ሦስተኛ የሚሆነው በከተሞች ውስጥ እንደሚኖር ተተንብየዋል። በመጪዎቹ 30 ዓመታት ውስጥ ማለት ነው። ዊልያም አቪስ ከቪኦኤ ጋር በስካይፕ ተነጋግረዋል። የከተሞቹ እድገት እጅግ የበዛ የሚሆነው ድህነት በበዛባቸው መደበኛ ባልሆኑ የከተሞች አካባቢዎችና ዙሪያቸው እንዲሁም ከተማ ቀመስ ሰፈራዎች ላይ ነው። በአግባቡ ሳይጠኑና ሳይታቀዱ በፈጠነ ሁኔታ የሚመነደጉና የሚጨናነቁ የተስተካከለ አመራርና የአስተዳደር ሥርዓት የሌላቸው ከተሞች እጅግ በተበላሸና በተበከለ አካባቢና አየራቸው የሚታወቁ የድህነት የመበላለጥና የአካባቢ መቆሸሽ ምንጭና ማዕከል ነው የሚሆኑት። ብዙ ትላልቅ ከተሞች የአየር ብክለትን ጥናታዊ ቀመሮችና መረጃ ለመጀመሪያ ጊዜ በማሰባሰብ ሥራ ውስጥ በመግባታቸውና የፖሊሲ ተነሳሽነታቸውም ፍሬ እያስገኘ በመሆኑ ለውጥ የማየት አዝማሚያ እንደሚስተዋል የዓለም የጤና ድርጅት አስታውቋል። ለምሳሌ የሜክሲኮ ዋና ከተማ ሜክሲኮ ሲቲ አስተዳደር በወሰደው የፖሊሲ ውሳኔ በአውሮፓ የዘመን አቆጣጠር በ2025 ዓመተ ምህረት በመጪዎቹ ስድስትና ሰባት ዓመታት ውስጥ ማለት ነው፣ ከከተማይቱ መንገዶች ላይ በናፍጣ የሚንቀሳቀሱ ተሽከርካሪዎችን ሙሉ በሙሉ ለማገድና ለማስወጣት ቆርጧል። የሞንጎሊያ መንግሥት በከተሞች ውስጥ ለሚገኙ ትምህርት ቤቶች የአየር ማጣሪያ ሥርዓቶችን ለመዘርጋትና ለመሣሪያዎቹ የሚያስፈልገውን ወጪ ለመሸፈን ወስኗል። ይሁን እንጂ ይህ ነበልባልንና የበሽታ ምልክቶችን ለመከላከልና ለማጥፋት መድከም ነው ይላሉ ተንታኞች። ዛሬ የሚያስፈልገው የአየር ብክለትን ከምንጩ ማቆም ነው። የጤናና ተፈጥሮ አካባቢ ዝግጅት የሰለሞን አባተ አካባቢ ወይም የተፈጥሮ አካባቢ በጤና ላይ ያለውን ተጽዕኖ ያሳየበት ቅንብሩ ነበረ። እናመሰግናለን ሰለሞንን። አሁን ቀኑም ባይሆን ሴቶችና ቤተሰብ በዩናይት ስቴትስ ኤምባሲ አማካኝነት ባለፈው ሳምንት አጋማሽ አንስቶ ለሶስት ቀናት ጾታን መሰረት ያደረገ ወይም በጾታ ላይ ትኩረት ያደረገ ጥቃትን በተመለከተ ስልጠና ተዘጋጅቶ ነበር ትለናለች መስታወት አራጋው። በስልጠናው ጉዳዩ በቀጥታም ሆነ በተዘዋዋሪ የሚመለከታቸው የአገር ውስጥና የዩናይት ስቴትስ ባለሙያ የተሳትፎበታል። በኢትዮጵያ የዩናይት ስቴትስ ኤምበሲ ቃል አቀባይ ኒክ ባርኔት ስለ ስልጠናው ዓላማ ገልጸውልናል። ከተሳታፊዎቹ መካከል በኢትዮጵያ የአቃቤ ሕግና የጋዜጠኞች ከስልጠናው ያገኙትን ጥቅምም አስረድተዋል። መስተዋወት አራጋውናት እንዳልኩ ያዘጋጀችው ነው። የህክምና ባለሙያዎች፣ ፖሊሶችና የህግ ሰዎች፣ በተለይም በሴቶች ዙሪያ በስፋት የሚሰሩ ጠበቆች፣ የማህበረሰብ መብት ተሟጋቾችና መሪዎች የጾታ ጥቃትን መሰረት ባደረገው ሰፊ ውይይት ላይ ተሳታፊዎች ነበሩ። አዲስ አበባ ኢትዮጵያ የሚገኘው የዩናይትድ ስቴትስ ኤምባሲ ቃል አቀባይ የሆኑት ኒክ ባርኔት ስለ ውይይቱ ዓላማና ሂደት ማብራሪያ ሰጥተውን ነበር። ውይይቱ የተካሄደው ለሶስት ቀናት በዩናይትድ ስቴትስ ኤምባሲ የተካሄደውን ስልጠና ተከትሎ ነው። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ወኪል፣ የአካባቢ ጸጥታ ጥበቃ ቢሮችን፣ የዩናይትድ ስቴትስ የበሽታ መከላከያና መቆጣጠሪያ መስሪያ ቤትና የዩናይትድ ስቴትስ ዓለም አቀፍ የእርዳታ ድርጅት ዩኤስአይዲ የተሳተፉበትና በትብብር ያዘጋጁበት ነበር። ሥልጠናው በዋነኝነት ጾታን መሰረት ያደረገ ጥቃት ላይ የተቀመጡ ሕጎችና አፈጻጸሞች በማህበረሰቡ ላይ ያላቸውን ተጽዕኖ የተመለከተ ሲሆን የማህበረሰብ ተቋማትንም ያካተተ ነበር። ወደ ሃያ የሚጠጉ በተለያዩ ሙያዎችና አካባቢዎች የሚሰሩ ሰዎችን ጋብዘን የፆታ ጥቃትን በጋራ ሆነው እንዴት መከላከል እንዳለባቸው እንዲወያዩ አድርገናል። ጥቃቱ ከደረሰ በኋላ የፍትህ አካላት ለፍርድ ቤት የሚጠቅሙ መረጃዎችን እንዴት ማሰባሰብ እንደሚገባቸው፣ ፖሊስና አቃቤ ህግ ኃላፊነታቸውን እንዴት መወጣት እንዳለባቸው፣ በዚህ ሁሉ ሂደት ውስጥ ደግሞ የፆታ ጥቃት የደረሰባቸውም ተገቢውን የህግ ጠለላ ማግኘታቸውን ማረጋገጥ እንደሚገባ ተወያይተዋል። በዚህ ስልጠና ከዩናይትድ ስቴትስ የህግ አስፈጻሚ ባለሙያዎች በመረጃ አሰባሰብና በህግ አፈጻጸም ላይ ሰፋ ያለ ተሞክሮ አጋርተዋል። በስልጠናው ከተካተቱት ተሳታፊዎች መካከል በማህበራዊ መገናኛ ብዙሃን የሚሰሩ ጋዜጠኞች ነበሩ። ለጋዜጠኞች ስለ ጉዳዩ የተሻለ መረጃን መስጠት መሰረታዊ እንደሆነ ኒክ ባርኔት ይናገራሉ። ሌላኛው በዋነኝነት በውይይቱ ከተካተቱትና ትኩረት መስጠት የፈለግኖ ጾታን መሠረት ያደረገ ጥቃት ሲደርስ እንዴት መረጃን ለህዝቡ ማድረስ እንደሚገባ ለጋዜጠኞች ለማሳወቅና በውይይቱ ተሳታፊ ከነበሩት ጉዳዩ ከሚመለከታቸው ጋር በቅርበት እንዲገናኙ መድረኩን ፈጥረናል። ይህንን ሁኔታም ለማኅበረሰቡ በብቃት እንዲያስረዱና ግንዛቤ ሊፈጥሩ የሚችሉበትን ዕድል ለማመቻቸት በማሰብ ነው ያገናኘናቸው። በዚህ ውይይትና ስልጠና ላይ ተሳታፊ ከነበሩት መካከል ወይዘሪት ሐወን የታደሰ በፌዴራል ጠቅላይ አቃቤ ሕግ አቃቢ ሕግ ናት። በኢትዮጵያ ጾታን መሰረት ያደረገ ጥቃትና ሕጉን በተመለከተ በጥቂቱ አብራርታልናለች። በዩናይትድ ስቴትስ ኤምባሲ አማካኝነት የተዘጋጀው ውይይት ጠቀሜታውን በመግለጽ ትጀምራለች። እንደ ፖሊስ መርማሪ ፖሊሶች፣ የጤና ባለሙያዎች፣ አቃቢ ሕጎችን ጨምሮ አጠቃላይ የፍትህ ስርአቱ ከዚህ ጾታን መሰረት ካደረገ ጥቃት ያለውን ግንኙነት በተመለከተ ነበረ ስልጠናው ነው። በጣም በጣም ስልጠና ነበረ። ህጎች አሉ፣ አለም አቀፍ ስምምነቶችንም ጨምሮ የወንጀል ህጎች አሉ። ይሄንን ነገር ስጦታን መሰረታ ያደረገ ጥቃቶችን ፕሮቴክት የሚያደርጉ እና ከኢትዮጵያም አንጻር የኢትዮጵያ ህጎችን እንዲስካፍ አድርገናል። የዩኤፍ አቃቢ ህግ ነበረች፣ አንደኛውን ስልጣን የሰጠችን በእኛ ሀገር በፌዴራል ጠቅላይ አቃቢ ግን የሴቶችና ህጻናት ዳይሬክቶሬት ቡድኖች የመጣ ፕሬዝንት የተደረግን አለ አጠቃላይ ኢትዮጵያ ያጸደቀቻቸው ራሷ ያወጣቻቸው ህጎችን በተመለከተ እንዲብራሩ ተደርጓል። ህጉ ምን ያህል ጥብቅ ነው፣ ሴቶችን በተመለከተ በተለይ ደግሞ ከጾታ ጋር በተገናኘ ለሚደርሱ ጥቃቶች፣ አሁን ላይ ያሉት የጾታ ትንኮሳዎች የሚያጠቃልል ህጎች አሉን። አሁን የቅጣት መጠኑ ሴር ነው አይደለም የሚለው ሌላ ጉዳይ ነው፣ ከህጎቹ አቀራረጥም የሚመነጥ ነገር ነው። ስለዚህ አሁን ባለው ግን የኢትዮጵያ ህግ ስርዓት በቂ የጾታን ጥቃት አድሬስ ሊያደርጉ የሚችሉ ሊመልስ የሚችሉ ህጎች አሉ። ተፈጻሚነት ውስጥ ምን ያህል ነው? ተፈጻሚነቱ እንደሚያደርገው እንዳልኩሽ ክስ ይዘሽ ስለሄድሽ ብቻ ሁሌ ማሸናፊነት ማለት አይደለም። ማስረጃ ምዘና ሲደረግ በፍርድ ቤት የከሰችን ክስ በዚ አቃቢ ድ ነው መጀመሪያ ሚዘን ሄዳለበት ፍርድ ቤት ላይ ሄዶ ኤፌክቲቭ እንዲሆን ወይም ውጤታማ እንዲሆን ፍርድ ቤትም በተቀመጠው የህግ ፍሬም ውስጥ ወይም አጥር ውስጥ ተገዢ ውሳኔ እንዲሰጥ ጥፋተኛ ለማስፋት ያለች ማስረጃ የሚስ ማስረጃ ደግሞ የሚደረጀው በምርመራ ስለዚህ ሞሮፍ የፍርድ ቤት ላይ ካሉ ክሰቶች ይልቅ የምርመራ ስራችን ላይ በደንብ መጠናከር አለብን የሚል እምነት ያለኝ ነው። ታምራዊት ወልዱ በኢቢኤስ ቴሌቪዥን እና በአዲስ ነገር ጋዜጣ በጋዜጠኝነት ትሰራለች። በስልጠናው ከተሳተፉት መካከል አንዷ ናት። እቷን መሰረት ያደረገ ጥቃቶች በመገናኛ ብዙሀን ሲተላለፉ ወይም ለህዝብ አድማጭ ተመልካች ሲደርሱ እንዴት ሆኖ ነው መቅረብ ያለባቸው? ይዘታቸውስ ምን ይመስላል? የሚዘገቡት ዘገባዎች ወይም የሚተላለፉት መረጃዎች ጉዳቱ ላይ ነው እንጂ ትኩረት ያደረገው አደጋው ለደረሰባቸው ሴቶች የሚፈጥረው መፍትሄም ምንድን ነው? አደጋውን ያደረሱባቸው ሰዎች በዚህ ጉዳይ ላይ የታሪኩ አንድ አካል እስከሆኑ ድረስ ምን መደረግ አለበት የሚለውን ከዘርፍ ባለሙያዎች ጋር እንዲሁም ደግሞ ከአዲስ አበባ ዩኒቨርሲቲ የጋዜጠኝነት ና ኮሚኒኬሽን መምህር ከሆነችው ዶክተር አጋረደ አጋረደች ጋር በዘርፉ ጠለቅ ያለ ውይይት ተደርጎበታል። ትምህርት ተሰጥቶናል። በተለይ ጋዜጠኞች እንደዚህ አይነት ነገሮችን ሲዘግቡ ወይም ህዝብ ሲያደርሱ አደጋውን ከመዘገብና አሳዛኝ ህዝብ እንዲወደው እንዲያዝን ልቡ እንዲነካ አድርገው ከማቅረብ ባለፈ ለህብረተሰቡ መፍጠር አለበት መፍትሄ ማሳወቅ የሚለውን ዋና ነገር እንዲጫወት ከፍተኛ ትኩረት እንዲያደርግ ራሱን በእንደዚህ አይነት በህግም ሆነ ታ መሰረት ባደረገ ጥቃቶች ላይ ህጉ ምን ይላል፣ የህክምና አገልግሎት አሰጣጥ ላይ ያለውን ነገሮች ምን ይመስላል፣ የሚለውን ጋዜጠኛው የራሱን አቅም እና ክህሎት አዳብሮ በእንደዚህ አይነት ነገሮች ላይ በመገናኛ ብዙኃን እንዲያስተላልፍ ከተከሰተው ክስተት ባለፈ የነፍስ ሀሳብን ከማቅረብ አንጻር እንዲዘግብ እና የራሱን አጣጦች እንዲያስቀምጥ በዘርፍ ባለሙያዎች የተደረገ ውይይት ነበር። እንግዲህ ይህን ይመስል ነበር። ኒክ ባርኔት። የዚህ ውይይት ዋነኛ ዓላማ የጾታ ጥቃትን ለመከላከል መረጃን በትክክል ለማዳረስ የተደረገ የሶስት ቀን ስልጠና እንደተሰጠና ውይይቱ ስኬታማ እንደነበር ተናግረዋል። በጾታ ጥቃት ዙሪያ በግልጽ ካልተወያየን ለውጥ ለማምጣት አንችልም። ለሁሉም የማህበረሰብ አካል ውይይቱ በበቂ ባይዳረስም በማኅበራዊ የመገናኛ ብዙሃን ሐሳቡን በማንሳትና በሰፊው ለመነጋገር መረጃን ለማድረስ መነሻ ይሆናል ብለን በማሰብ ነው። ይህ የውይይትና የሥልጠና መድረክ ወደፊት ጾታን መሠረት ያደረጉ ጥቃቶችንም ለመከላከልም ሆነ ጥቃቱ ከደረሰ በኋላ ለሚደረጉ እርምጃዎች ጠቃሚ ነው የሚሆነው። በመጨረሻም የዩናይትድ ስቴትስ ኤምባሲ ቃል አቀባይ ኒክ ባርኔት ቀጣይ ተመሳሳይ የውይይት መድረኮች ለማዘጋጀት እቅዶች እንዳሉ ገልጸውልናል። የእነኝህና የሌሎች በኢትዮጵያ እውቅ ድምፃውያን የምናውቃቸው በርካታ ሙዚቃዎች ዜማ ደራሲ ሻለቃ ግርማ አድጉ ናቸው። ዛሬ በሕይወት የሉም፣ በትላንትና ዕለት አርፈዋል። ከዜማ ስራዎቹ በላይ የቅንብር ስራዎቹ በጣም ይበዛሉ ይመስለኛል። ኮሎኔል ሳህሌ ደቃቁም በሌሎችም የተደረሱትን ብዙዎቹም የክብር ዘበኛ ባንድ ውስጥ ሙዚቃዎቹን ኦርኬስትራውን በማቀናበር ማለት ነው እኒህ ደግሞ ልጃቸው ጌታ ያውቃል ግርማ አድጎ ናቸው። ሌሎች የቤተሰብ አባላት ጨምረን ሻለቃን እንዘከራለን። አድማጮች፣ ለምሽቱ የያዝነውንም በዚሁ መቋጨታችን ነው። የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ የምንለው ያስተናገድ ናቸው አዲሱ አበበና አሉላ ከበደን። ደህና ደሩ። Voice of America.